ሰላም ለእናንተ ይሁን ጋቢና ቪኦኤ የጀመረ ከአሜሪካ ድምፅ ዛሬ አብራችሁን ከቆያችሁት ከሚቀርቡላችሁ ጉዳዮች መካከል ሰው ቶሎ ብሎ ወደ ህክምና እንዲሄድ ከዛም በኋላ በተረፈ የህክምናን ውጤት አይቶ ባይሆንም እንኳን ወይ ህክምናውን ውጤት ካየ በኋላ ወደ ጸበል ወደ ሌላ ነገር ብሄድ ይመረጣል ብዬ ነው የማስበው የተፈጥሮ ወይም ሰው ሰራሽ አደጋን ተከትሎ የሚመጣ ድህረ አደጋ ሰቀቀን ወይም ፖስት ትራማቲክ ዲስኦርደር ወጣቶችን ጨምሮ በርካታ ኢትዮጵያውያንን እየፈተነ የሚገኝ የአእምሮ ጤና ችግር ነው። ይህንን የተመለከተ ዘገባ በምሽቱ ይቀርባል። እንዲህንና ሌሎች ዘገባዎችን ያካተተውን የምሽቱን ስርጭት ሀብታሙ ምር አለው። ኤልያስ አስማረ ደግሞ የድምፅና የምስል ምህንድስናውን ይከውናል። አስቀድመን ወጣት የከባድ መኪና ሹፌሮች እየገጠማቸው ስላለ አንድ ፈታኝ ጉዳይ የሚነግረውን ዘገባ እናሰማችኋለን። አብራችሁን ቆዩ። በኢትዮጵያ የተለያዩ አካባቢዎች የሚደርሱ የጸጥታ ችግሮች ምክንያት በረጅም ርቀትና ሀገር አቋራጭ ትራንስፖርት አሽከርካሪዎች ላይ የሚደርሰው ጥቃት ከጊዜ ወደ ጊዜ እየተባባሰ መሆኑ እየተነገረ ነው። በዚህ ዓመት ብቻ እስከ አርባ የሚደርሱ የጭነት መኪና አሽከርካሪዎች ህይወት ማለፉንና ቤተሰቦቻቸውም በየጊዜው እገታዎች እየተፈጸመባቸው ከመቶ ሃምሳ ሺህ እስከ ሰባት መቶ ሺህ ብር እንዲከፍሉ የሚጠየቁ መሆናቸውን አሽከርካሪዎች ነግረውናል። ስመኝ የቆየ ሾፌሮችና ባለስልጣናትን አነጋግራ ስለ ችግሩ ስፋትና መወሰድ ስላልስለባቸው እርምጃዎች የሚናገር ዘገባ በመቀጠል ታቀርብልናለች። ለረጅም ዓመታት በተለያዩ የኢትዮጵያ ክፍሎችና ከሀገር ውጭ ምርቶችን በማመላለስ ለኢትዮጵያ የገቢ ወጪ እንቅስቃሴ ትልቅ ድርሻ የሚወስዱት የጭነት መኪና አሽከርካሪዎች በየጊዜው ኢትዮጵያ ውስጥ እየተባባሰ በሚሄደው የጸጥታ ችግር ምክንያት ህይወታቸው አደጋ ላይ መውደቁን ይገልጻሉ። መንገድ ላይ በሚያጋጥሙ መንገድ መዘጋት፣ አሽከርካሪዎችን ማስቆም كان <applause> ንብረት መዝረፍ፣ አሽከርካሪዎችን አግቶ ገንዘብ መጠየቅና ተኩሶ መግደል በመሳሰሉ ችግሮች ምክንያት እንደ ልብ ተንቀሳቅሶ ማሽከርከር የማይቻልበት ሁኔታ በመፈጠሩም የአሽከርካሪዎችና ቤተሰቦቻቸው ገቢ እንዲሁም ስነ ልቦና በከፍተኛ ሁኔታ መጎዳቱንም ያስረዳሉ። የአዲስ አበባ ከተማ ነዋሪ የሆኑት አቶ ተስፋሁን ከበደ ኪዳኔ ባለትዳርና የሶስት ልጆች አባት ሲሆኑ ለ16 ዓመት በተሳቢና ገልባጭ መኪና አሽከርካሪነት አገልግለዋል ብለዋል። በተለይ ከቅርብ ዓመታት ወዲህ በሚሰሩበት በመታራና አዋሽ መንገድ በሚገጥማቸው ተደጋጋሚ ዝርፊያ ምክንያት ግን ደህንነታቸው አደጋ ላይ መውደቁን ይናገራሉ። በተለይ አሁን መታራ መስመር ነው ምሰራው። ለምሳሌ መታራ መስመር ላይ ስሰራ በፊት በፈለኩት ሰዓት ተነስቼ በፈለኩት ሰዓት ነበረ የሄጠው። አሁን ግን እንደዛ አይደለም። በተደጋጋሚ ዝርፊያ እየተፈጸመ ነው። ሹፌሮችም እየተጎዱ ነው። የሞቱም አሉ። ቦሌ መት የሚባል አለ ከወለንጅቴ አልፎ ሀምሳ አምስት ላይ ተገንጥሎ ወደ ምርት የሚያገንጥያ መንገድ ላይ ማለት ነው። ወደ ሀምሳ አምስት የሚኬደው ከጫፍ እስከ ቦሌ ከተማ ከምስ ከሚባለው ድረስ የመንግስት አካል ማንም የማይንቀሳቀስበት። ስለዚህ በቃ እነዛኞች ያው የሚናገረው ይገባሻል። የእነሱ ክልል ነው ተብሎ የተከለለ አካባቢ ነው። በዛ ውስጥ ነው የምናልፈው። ምንም ቢፈጠር ምንም ቢፈጠር እኔ ምንም ዋስትናም የለኝ። ምንም ቢፈጠር እዛ ጋር ማንም መጥቶ የሚያስፈለኝ የለም። ሌላው ያናገርናቸው አቶ ሰጡ የባህር ዳር ከተማ ነዋሪና የሁለት ልጆች አባት ሲሆኑ የከተማው የድንበር ተሻጋሪ አሽከርካሪዎች ማህበርም አባል ናቸው። ለ13 አመታት ያሽከረከሩበት የሱዳን መንገድ ከቅርብ ጊዜ ወዲህ በሚፈጸምበት የዝርፊያ የግድያና የእገታ ወንጀል ምክንያት ግን ስራቸውን እንደ ቀድሞ መስራት አለመቻላቸውን ይገልጻሉ። በተለይ ደግሞ ከቅርብ ጊዜ ወዲህ እየተባባሰ ነው ባሉት የአሽከርካሪዎች እገታ ወንጀለኞቹ ከ150 እስከ ሰባት መቶ ሺህ ብር እንደሚጠይቁ ያስረዳሉ። አሁን ሰሞኑን ሰባት መቶ ሺህ ብር ጠየቁና፣ አራት መቶ ሺህ ብር ጠየቁን ይላሉ። በ- በምንጭና ወደዚህ ወደ ሙገር አካባቢ መቶ አስራ ሺ ት መቶ ሺ ሰ መቶ ሺ እየተከፈለ ከአሁን በፊት የተለቀቁ ሽያቦች አሉ ሌላ ሌላ ቦታ ላይ አቶ ሰጡ አክለው በዚህ አመት ብቻ ከሰላሳ እስከ አርባ የሚሆኑ አሽከርካሪዎች በጥይት ተመተው ህይወታቸው ማለፉንም ገልጸዋል። ታግተው አስለቅቀናል፣ ከፍለናል፣ በድርድር አዋጡ፣ እየተባል የምናዋጣበት ሂደት አለ። አሁን በየቦታው ከዛ ውጭ ሰሞኑን አንድናቀው ሹፌር አፋር ክልል እዚህ ልፎና ገዋኔ መሀል ላይ ቀጥታ በጥይት ግንባሩን ተመጥቶ ሙቷል። በቅርብ እዚህ ጓዋቂዮን አካባቢ ወጣ ብሎ ወደዚህ እንደዚህ አንድ አሽከርካሪ እንደዚህ በጥይት ተመጥቶ ሞቷል። ረዳቱ ቆስሏል። መኪናው ተቃጥለዋል። በዚህ አመት ከሰላሳ እስከ አርባ በሚደርሱ አሽከርካሪዎች መንገድ ላይ በጥይት በወንበዴዎች ተሞጥተው ህይወታቸው አልፈዋል። በዚሁ ጉዳይ ያናገር ናቸው አቶ አበባው ጋሻውም እንዲሁ በጅቡቲ መስመር አገር አቋራጭ ሹፌር ሆነው ለሀያ ሶስት አመታት ያገለገሉ ሲሆን ከሶስት ወር በፊት አፋር ክልል ገዋኔ ላይ ያጋጠማቸውን ዝርፊያ እንዲህ ይገልጹታል። ሌማእንደዚህ አይነት ንግድ ይገባሉ። አንድና አንድ ላሱ ንችን ያናግራል። አንዱ ደግሞ ኢትዮጵያ ቻካዎች ነው የሚወጡት። ገንዘብ ተቀብለው ያለውን ስናይቀርም ስልክ ነገር ያለውን በቃ የተገኘውን ነገር ዘጋጅ ነው ይወርዳሉ። ይህ ሁሉ ወንጀል ሲፈጸም የጸጥታ አካላት እርምጃ አልወሰዱም ወይ ብለን ላቀረብ ነው ጥያቄ አቶ አበባው ሲመልሱ አካላትም ነገር ናቸው ነበረ። በአደባባይ እየተዘረፈ ኳሬዳ መኪና ተሳቢ ተፈቶ እየተዘረፈም ው ተሳቢ እየተዘረፈ ነው ያለውን ነገር ከደረሱላቸው ሄደን ብለን አመልክተን ነበረ ምንድነ እነሱ ዶክተር ነገር ስለሆነ በቃ እናንተ እየጠበቃችሁ እኛ ብዙ ቦታ ላይ መከፋፈል አንችልም፣ ራሳችን እየጠበቃችሁ ተጓዙ። አቶ ተስፋውን በበኩላቸው የጸጥታው አካላት መፍትሄ ከመሆን ይልቅ እንደውም የችግሩ አካል ሆነዋል ይላሉ። አሁን ለደህንነት ተብሎ በየመንገዱ የተቋቋሙ የመንግስት ኃይሎች ራሱ ለእኛ በጣም ችግር ሆነዋል። እውነቱን ለመናገር ለፍተሻ ተብሎ ነው እንትን የሚለው በአብዛኛው የሲኖ በተለይ እንደዚህ ገልባጭ መኪኖች አይፈተሹም። ግን እነሱ ሆን ብሎ ያስቆሙናል። በተለያየ ምክንያት ደረሰኝ ደረሰኝ ይላል። ደረሰኝ የምታሳያቸው በቃ የተለያየ ምክንያት እየፈለጉ ብር መቀበል ነው የሚፈልጉት። እያንዳንዱ ቦታ ሁሉ ስም እስከና ስሙ ጠቅሼ ልነግርሽ ይችላሉ። አንዳንድ ቦታ ጥይት አቀባበል። በቃ እየመረረን እይጣስን ሁሉ ማለፍ ጀምረናል። በቃ በጣም ከምሬት የተነሳ ማለት ነው። እውነቴን ነው የምልሽ። እኔ እንደውም በአሁኑ ሰዓት ከበጣም ከመረራኝ ነገር እነሱ ናቸው። በኢትዮጵያ የተለያዩ አካባቢዎች በሚደርሱት እነዚህ ተደጋጋሚ ጥቃቶች ምክንያት አሽከርካሪዎች እንደ ልብ ተንቀሳቅሰው ማሽከርከር ባለመቻላቸው በቤተሰቦቻቸው ላይ እየደረሰ ያለውን የኢኮኖሚ ጫና አቶ ሰጡ በምሬት ያስረዳሉ። አንድ ነው የመጀመሪያ ተደባችን ቤተሰቦቻችን ላይ እና ልጆቻችን፣ እናቶቻችን፣ አሁን አባቶቻችን ላይ ከፍተኛ የሳይኮሎጂ ጫና አለ። ሁለተኛው ደግሞ በኢኮኖሚያችን ላይ ሀያ አራት ሰዓት ተንቀሳቅሰን ከቦታ ቦታ አመላልሰን እንሰራ ነበረ። አሁን ግን ያልሆነም አንዳንድ ቦታ በጸጥታ ምክንያት አስራ ሁለት ሰዓት ላይ ኬላዎች የሚዘጉባቸው ከተማዎች ተፈጥረዋል። ለምሳሌ በዋ ላ ሀያ ሁለት ሰዓት ይዘጋል። ቁቀጥር ላይ ሁለት ሰዓት ይዘጋል። እዛ ባለፈ ሰዓት መንቀሳቀስ የማይችሉባቸው አሉ። ከዚህ ኬላ የሚዘገባል። ኬላው ሳይዘጋ ደግሞ ጸጥታ ሁኔታው ስለሚያስፈራ ማንንቀሳቀስባቸው ብዙ መንገዶች አሉ በቀን በቀንም የሚያስፈሩ ማለት ነው በሁሉም ክልል በተለያየ ክልል በቀን በእኛ ብቻ አይደለም በሀገሪቱ ላይ ነው ነገራችን ላይ ማዳበሪያ በጊዜ መድረሱ እያለበት ይጓተታል ለምንድን ነው የሚጓተተው ሀያ አራት ሰዓት ተጉዞም ሆነ ቀንም ማታም ነርቶ ቀልጣፋ አገልግሎት መስጠት እየተቻለ በወንበዴ ምክንያት በቀን አስር ሰዓት ብቻ ነርቶ ይቆማል አንድ በሀገሪቱ ላይ ኢኮኖሚ ጉዳት አድርሷል በእኛም ላይ ደግሞ እንደዛው ነው በጊዜ ሰርተን በጊዜ ቀን መግባት እየቻልና በዚህ ምክንያት መጓተቱ ትልቅ ጉዳት አድርጓል በዚህ አቶ ሰጡ አክለው የጸጥታው አካላትና የትራንስፖርትና ሎጂስቲክ ሚኒስቴር ለጉዳዩ ትኩረት አለመስጠታቸው ለጥቃቶቹ መባባስና መጠናከር አስተዋጽኦ አድርገዋል ሲሉ ይከሳሉ። አሁን የትራንስፖርትና ሎጂስቲክ ሚኒስቴር ተብሎ አለ። ይሄ ሚኒስቴር መስሪያ ቤት አሽከርካሪ ላይ የሚደርስ ሞትና እንግልት ትኩረት ሰጥቶ የሚሰራ አይደለም። ይህን አመት ሙሉ ወደ አርባ የሚደርስ አሽከርካሪ እንኳን ሲሞት አንድ ቀን መግለጫ ጻውጤ አሽከርካሪዎችን ሞት የተቃወመበት ሂደት የለም። እኛ ያለ ተቋም በእኛ ትክሻ በተጓጓዘ ጭነት ነው ሪፖርት ዞ ፓርላማ እየቀረበ ያለው። የእኛን ሞት ኛ እንግልት ግን በተገቢው ልክ አደለም ምንም ተመልክቶ ሲዘግበ አናይም። ለጸጥታ ሀይልን ቀርቦ ሹፌሮቻችን ላይ እኛ ፌነሱ ሰራተኞች ነ የትራንስፖርት ሚኒስትር ሎጂስቲክስ ሰራተኞች ማለት ነ ሹፌር ማለት በዚህ ጉዳይ ያናገርናቸው የትራንስፖርትና ሎጂስቲክስ ሚኒስቴር የሕዝብ ግንኙነትና ኮሚኒኬሽን ጉዳዮች ስራ አስፈጻሚ አቶ ታጠቅ ነጋሽ መስሪያ ቤታቸው በአሽከርካሪዎች ላይ እየደረሰ ያለውን ችግር መገንዘቡን እና ችግሩን ከፌዴራል እና ከክልል ጸጥታ አካላት ጋር በመሆን ለመፍታት ከሁለት ወራት በፊት ጥረት መጀመሩን ገልጸው ትኩረት አልሰጠም መባሉ ግን ትክክል አለመሆኑን ይገልጻሉ። እዛቸው ችግርያዎች እና ዘረፋዎች እንደሚከሰትባቸው በተለያዩ አጋጣሚዎች ለእኛም ሪፖርት አድርገዋል። በአንድ ወቅት ተሰብስበንም የሚደርስባቸው ችግር ምን እንደሆነ በዝርዝር አስረድተዋል። በተለይ በኢትዮ ጅቡቲ ኮሪደር አካባቢ እንደዚህ አይነት ችግሮች እንደሚያጋጥሟቸው አልፎ አልፎ ችግሮቹ እንደሚከሰቱ እንደዚህ ተናግረዋል። መንግስትም ይሄንን በተመለከተ ዝርፊያው፣ ማሰራሪያና ግድያውም እንዲቆም ጥያቄ አቅርበዋል። በወቅቱ ያው እንደሚታወቀው ሀገራችን በብዙ መልኩ የተለያዩ የልማት ስራዎችም እየተከናወኑ ጎን ለጎን ደግሞ የሽብር ተግባርም የሚፈጽሙ አካላት እንዳሉ ይታወቃል። ስለዚህ እሱን ለመከላከል ደግሞ የፌዴራል ፖሊስ ከትራንስፖርትና ሎጂስቲክስ ጋር በተገናኘ የሚሰሩ ስራዎችን በጋራ በመስራት በፌዴራል ፖሊስ በኩል ይሄንን ከስር ከመሰረ ቱ ለመቅረፍ የሚያስችሉ ዝግጅቶች መደረጋቸውንና ይህንን ለማስቆም ፌዴራል ፖሊስ ከኛ ጋር ለመስራት እንዲሁም አሽከርካሪዎቹ የሚያነሳቸውን ጥያቄዎች በዘላቂነት መፍታት የሚቻልበትን አግባብ በተመለከተ ሰፊ ውይይት ተደርጎ ፌዴራል ፖሊስን ይህንን ለሚመለከታቸው የጸጥታ አካላት ድርሻቸውን ሰጥቶ ቁጥጥር እየተደረገ የጸጥታ አካላት ያደርሱታል የተባለውን የዝርፊያ ችግር በተመለከተ የጸጥታ መዋቅሩ እርምጃ እንደሚወስድ ያሰምሩበት አቶ ታጠቅ በተለይ ከፍተኛ ዝርፊያና ግድያ እንደሚፈጸም መረጃ በደረሳቸው የአፋር ክልል ችግሩን ለመቅረፍ እየተደረገ ባለው ጥረት መሻሻሎች መኖራቸውን አስረድተዋል። አሽከርካሪዎቹ ባነሷቸው ነጥቦች ዙሪያ በተለይ የማዋከቡ ዝርፊያው በየደረጃው ይደርስብናል ያሉትን ነገሮች መቆጣጠር ነው። በዋናነት እኛ ትኩረት አድርገን የሰራነው ከሰጠታ አካላት ጋር ስለዚህ የነበሩን እነሱን ሙሉ ለሙሉ ወደ ማስቀረቱ ነው እንቅስቃሴ እየተደረገ ያለው። ስለዚህ ቀደም ሲል ሊፈጸሙ የነበሩ የወንጀል አይነቶች በየጊዜው ከሚደርሰው ሪፖርት ጋር በተገናዘበ መልኩ የፌዴራል ፖሊስም ይሄን ነገር በማስከበሩ ረገድ አብሮን እየሰራ ስላለ በየጊዜው ይደርሱ የነበሩ ነገሮችን መቀነስ ይችልናል ለሙሉ ማስቀረት አልተቻለም፣ ግን በፊት ከነበረው ሁኔታ አሁን በተሻለ አሽከርካሪዎች በሰላም ወጥተው በሰላም የሚገቡበት መንገድ ተመቻችቷል። ከዚህ በኋላ ደግሞ በተጀመረው ልክ ተጠናክሮ የሚቀጥል ጥራ ይገኛል ማለት ነው። ለሀገሪቱ የውጭና የሀገር ውስጥ ንግድ የጀርባ አጥንት ሆነው የሚያገለግሉት የረጅም ርቀትና ድንበር ተሻጋሪ አሽከርካሪዎች ግን በሕይወታቸው እና በቤተሰቦቻቸው ላይ የተደቀነው አደጋ ከመንግስት ከፍተኛ አትኩሮትና እርምጃ የሚፈልግ መሆኑን በመግለጽ ለደህንነታቸው ዋስትና እንዲሰጣቸው ጠይቀዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስመኝሽ፣ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ወደ ቀጣዩ ዘገባ ስንሻገር፣ ዓለም አቀፉ የአእምሮ ጤና ቀን ሰኞ ዕለት ታስቦ ውሏል። በተለይ ደግሞ የተፈጥሮ ወይንም ሰው ሰራሽ አደጋን ተከትለው የሚመጣ ድህረ አደጋ ሰቀቀን ፖስት ትራማቲክ ዲስኦርደር ብዙም ትኩረት ያገኝ እንዳልሆነ የዘርፉ የጤና ባለሙያዎች ይገልጻሉ። አብዛኛው ማህበረሰብም የአእምሮ ህመሞችን ከእርኩሳን መናፍስ ጋር በማገናኘት ወደ ሕክምና ተቋማት ከመሄድ ይልቅ ባህላዊ መንገድ ይመርጣሉ ይላሉ በባህር ዳር ፈለገ ህይወት አጠቃላይ ሆስፒታል የአእምሮ ህመም ሐኪም የሆኑት ዶክተር ማቴዎስ ወሰኔ። አስቴር ምስጋና እሳቸውንና አንዲት የአእምሮ ታማሚን በመጠየቅ ቀጣዩን ዘገባ አሰናርታለች። ወርቅነሽ እውነቱ ትባላለች። ከአንድ ዓመት ከስድስት ወር በፊት በባህር ዳር ከተማ በግንባታ ስራ ተቀጥራ ትሰራ እንደነበር ትናገራለች። ወርቅነሽ አንድ ቀን አብረዋት ይሰሩ ከነበሩ ሁለት ባልደረቦች ጋር ትቀያየማለች። ውሎ እያደር ለነርሱ ያላት ጥላቻ እያየለ እንደመጣ አስረድተኛለች። ከዛም የእርሷ የቅርብ ጓደኞች ከእነዚህ ሰዎች ጋር መጣላት እኮ መጥፎ ነው ሊጎዱሽ ይችላሉ ብለው ከነገሯት በኋላ የስሜት መለዋወጥ እንደደረሰባት ትናገራለች። ሰራተኞቹ ምናምን እነሱ እኮ ክፉ ናቸው፣ ከተጣሉሽ ነገር ያደርጉብሻል፣ ቀጥታ ወደ እነሱ እንትን ነገር እንድትገቢ ያደርጉሻል ምናምን ሲሉኝ በቃ ያኔ ባከታተሉኝ ሰዓት እንደገና እየጨመረ ፍርሀት የፍርሀት እንትን እየጨመረብኝ ሲል ወደ ሀይመሮ ጭንቀት ነገር ተቀየረብኝና ከዛ ያቺ ልጅ ጓደኛዬ የሆነችው ደሞ ቤት የምታሳያቸውና የሚጎዱኝ ይመስለኛል። የአጎቴን ቤት ሁላ ዘመዶች የምታስጎዳቸው ይመስለኛል። ፋዘር ደሞ እንደው

በቃ ብዙ ነገር ማደርጉ። ወርቅነሽ ቤተሰቦቿ ከሕመሟ ይፈውሳታል ብለው ያሰቡት ባህላዊ ሕክምና በመሆኑ በጊዜው ወደ ዘመናዊ ሕክምና ተቋም ወሰዳት አልነበረም። ህጻነት ሲያስገባኝ ያው ዝም ብለው አሁንም ትክክለኛ ጸና አይደለም፣ ቡዳ ወስደ ወይ ነበር ጉዳም አይደለም ተባሉ። እዛ ደግሞ ባህላዊ ሕክምና ነገር ያበሻ ነገር የሚያውቅ ከዛ ወሰዱኝ። ከብዙ ውጣ ውረድና ድካም በኋላ የጤናዋ መታወክ እያየለ ሲመጣ የመጨረሻ መፍትሄ ይሆናል በሚል ነበር ወርቅነሽ ወደ ሕክምና ተቋም የተወሰደችው። ይህ የመጨረሻ ሙከራ መፍትሄ ሆኖ እንዳገኘችው ወርቅነሽ ትናገራለች። አሪፍ ነው። በየሰዓቱ አሁን ወንድ ዶክተር አናግረኝ ከሆነ ሴት ደግሞ ዶክተር ያናግረኛል። አሁንም ሌላ ወንድ ዶክተር ያናግረኛል። አሁንም ሌት ሴት በጣም እየተቀያየሩ እየተቀያየሩ እኔን ሀይሮ ነፃ እንዲሆን ያደርጉኝ ነበር። በጣም ነው የሚከታተሉ። በጣም አሪፍ ናቸው። እኛ በራሴ ጊዜ ማቋረጤ ነው ወደዚህ የመጣሁበት። በባህር ዳር ከተማ በሚገኘው ፈለገ ሕይወት ሪፈራል ሆስፒታል የአእምሮ ሕመም ሐኪም የሆኑት ዶክተር ማቴዎስ ማሰነ ተፈጥሯዊ አሊያም ሰው ሰራሽ ክስተትን ወይም አደጋን ተከትሎ የሚመጣን የአእምሮ ሕመም ወይም በእንግሊዝኛ ፖስት ትሮማቲክ ስትረስ ዲስኦርደር በመባል የሚታወቀውን ሕመም እንዲህ ያብራሩታል። ጦርነት፣ ተፈጥሮ አደጋዎች፣ ሰው ሰራሽ አደጋዎች፣ መፈናቀል፣ ድርቅ እነዚህ አይነት ጫናዎች ሲደራረቡ የአይምሮ ጤና መታወቅ እንደሌላው ሳይሆን ከፍ ይላል። ከሞላ ጎደል ራሱን የቻለ ቶፒክም ነው። ከትራውማ ወይም ከዚህ ከጦርነቶች ጋር ከችግሮች ጋር የተያያዘ የሚመጣ ራሱን የቻለ አለ እና እና እንደ የህመሙ ይለያያል። ግን በጠቅለል ስናደርገው ስሜት ላይም ለውጥ ይመጣል ኢሞሽናል የምንለው። ባህሪ ላይ ለውጥ ይመጣል ቢሄቨራል የምንለው በተለምዶ ከምናውቀው በተፈጥሮ ሰው የሆን ከምናውቀው ከምናውቃት ባህሪ የተለየ ሊመጣ ይችላል፣ ሊታይ ይችላል። ሉ ሰውን ሊጠራጠሩ ይችላሉ። ሊጎዳኝ ነው ሊያጠፋኝ ብሎ ሊፈሩ ይችላሉ። የፍርሃት ስሜት ሊኖር ይችላል። የስሜት ልዩነት፣ የባህሪ መለወጥ ከዛ ጋር ተያይዞ ተግባር ላይ ልዩነት ይኖራል። አክሽን የምንለው የሚሰሩት ነገር ላይ ድሮ በተለምዶ ከሚሰሩት የተለየ ነገር፣ የተቀየረ ነገር፣ ትክክል ያልሆነ ነገር፣ አግባብ ያልሆነ ነገር ማድረግ ማሰብ። በኢትዮጵያ በተፈጥሯዊ አልያም ሰው ሰራሽ ክስተትን ወይም አደጋን ተከትሎ በሚመጣ የአእምሮ ህመም ወይም ፖስት ትራውማቲክ ስትረስ ዲስኦርደር የሚታመሙ ሰዎችን ማህበረሰቡ አብዛኛውን ጊዜ እርኩስ መንፈስ ነው ያገኛቸው ብሎ በማመን ታማሚውን ወደ ሕክምና ተቋማት የመውሰድ ልምዱ ዝቅተኛ መሆኑን ዶክተር ማቴዎስ ይናገራሉ። ሕክምና አያስፈልግም መንፈስ ነው በመንፈሳዊ መንገድ በምናምን ብቻ ይሁን እየተባለ ብዙ ሰው ታስሮ አንድ ዓመት፣ ሁለት ዓመት፣ አስር ዓመት በጣም እየተሰቃየ ህመሙ እያመመው እየተቸገረ ወደ ጤናው ሳይመለስ ብዙ ዘመን ስለሚንገላታ ነው እንጂ ችግር ያለው እየታከሙ ጎን ለጎን ሐኪምን እያማከሩ መድኃኒታቸውን እየወሰዱ የግር ህክምናውን እየቀጠሉ። በተጓዳኝ ደግሞ መንፈሳዊ አገልግሎቶችን በጎን ለጎን ማስኬ ባለሙያው ጋር የተመካከሉ እንደዛ ካደረጉ ለጤናቸው ሞር ጠቃሚ ነገር ይገኛል ብለን እናምናለን ወርቅነሽም ለህብረተሰቡ መልእክት አለኝ ትላለች አሁን ከራሴ ካየትና ከራሴ ከተረዱት አንጻር ቶሎ ብሎ ወደ ህክምና እንዲሄዱ ነው የምመክረው አሁን ባለኝ አቅም ያን ያክል እንኳን ለሰው ለማስረዳት ችሎታ ባይኖረኝም በቃ ባለኝ አቅም ሰው ቶሎ ብሎ ወደ ህክምና እንዲሄድ ከዛም በኋላ በተረፈ የህክምናን ውጤት አይቶ ባይሆንም እንኳን ወይ ህክምናውን ውጤት ካየ በኋላ ወደ ጸበልና ወደ ሌላ ነገር ብሄድ ይመረጣል ብዬን ህክምና በጣም ለኛ ቆኞ ነው። ዶክተር ማቴዎስ በኢትዮጵያ ከግጭቶች ጋር በተያያዘ የአእምሮ ህመም ጤና ተጠቂዎች ቁጥር እየጨመረ መምጣቱን በእለት ከእለት ምልከታቸው ማስተዋላቸውን ተናግረዋል። የአማራ ክልል ጤና ቢሮ ከሰሜን ኢትዮጵያው ጦርነት ጋር ተያይዞ በቅርቡ አስጠናሁት ባለው ጥናት አራት ሺህ የሚሆኑ ሰዎች ከጦርነቱ በኋላ ለአእምሮ ጤና ህመም መዳረጋቸውን ገልጸዋል። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር ጋቢና ቪኦኤ ከአሜሪካ ድምፅ የሚተላለፍ ወጣቶች ላይ ትኩረቱን ያደረገ መሰናዶ ነው። አብራችሁን ስላላችሁ በእጅጉ እናመሰግናለን። አድማጮቻችን፣ እንዲሁም ተመልካቾቻችን ወደ ቀጣዩ መሰናዶ ስንሻገር የኢትዮጵያ ወጣቶች ትስስር መረብ ወጣቶችን ወደ በጎ ግብ ለመምራት ያለመ ማህበራዊ ሚዲያ አገልግሎት ነው። ሙያ ተኮር ሀሳቦች፣ አስተሳሰብ ቀያሪ ዘመቻዎችና ሌሎች ለወጣቶች የሚበጁ መረጃዎችና አገልግሎቶችም የሚዳረሱበት መረብ ነው። እንግዲህ የዚህ መረብ መስራች ኢንስፓየርድ ኢትዮጵያን የተሰኘ የወጣቶች ማህበር ነው። ከማህበሩ መስራች፣ የወጣቶች ስብዕናና ሙያ ብቃት ግንባታ ባለሙያም ከሆነው ልዩነት አምራት ጋር አጭር ቆይታ አድርገናል። በመቀጠል ይቀርባል። እሺ ከለብ አመሰግናለሁ ሀብታሙ፣ እና አንተም የምሰራበትን ቪ ላመሰግን ፈልጋለሁ። በመጀመሪያ የኒስም ልዩነት ታምራት ይባላል። የምሰራው ድርጅት ስሙ ደግሞ በኢንስፓየር ኢትዮጵያን ዩዝ አሶሴሽን ይባላል። ከሱ ስር አሁን አንተ ሜንሽን ያደርገው የኢትዮጵያ ወጣቶች ስብስር መረብ ኢኒሼቲቭ ነው ወይም ዩዝኒኮች ኢትዮጵያ። እንግዲህ እንደ ፋውንደር ሆኜ ነው የማገለግለው እዚህም ላይ ደግሞ ኢንስፓይሬተር ወይም ሀሳብን የማሰባጠር ገናኘት ሰዎችን ሀሳብና እይታቸውን እንዲያጋሩ የማመቻቸትንም ስራ ደግሞ እሰራለሁ ማለት ነው። የኢትዮጵያ ወጣቶች ትስስር መረብ የተሰኘው ገጽ መቼ ነበር የተቋቋመው? እንዲቋቋም ያበቁ ምክንያቶችስ ምንድን ነበሩ? የተቋቋመው አሁን አሁን እናንተ በምናወራበት ጊዜ አንድ አመት ከአራተኛ ወሩ ላይ ነው ያለው። ይህ ሲቋቋም አላማው ምንድን ነው? ወጣቶች ኢትዮጵያውያን በተለይ ከየትም የዓለማቸው ክፍል ሆነው ሀሳብና እይታቸውን፣ እውቀታቸውን፣ ፍላጎታቸውን በበጎነት ለህብረተሰባቸው ኮንትሪቢውት ማድረግ እንዲችሉ፣ እንዲማሩ፣ እንዲያስተምሩ፣ እንዲሰጡ፣ እንዲቀበሉ። አንዳንዶች ምናልባት በውጭ ሀገር ያሉ እኔ መቼ ነው የበጎ ፈቃድ ስራ ምሰራው ሀገር መቼ ነው ማገለግለው ሀሳቤን፣ እውቀቴን እይታይን ለማን ነው እንዴት ነው ማጋለው ብለው የተቀመጡ ሰዎች ምህዳሩን በማዘጋጀት በአሁንታ አይነት ሀሳባቸውን ሼር እንዲያደርጉ፣ እንዲያካፍሉ፣ እንዲማሩ እና እንዲማማሩበት እንዲሁም ደግሞ ዲጂታል ጓደኝነት እንዲመሰረትበት ለማድረግ ተቆራኘ መረብ ነው። እንግዲህ ይህም መረብ ወጣቶችን ያለ ገደብ ከገጠር ከከተማ፣ ከከተማ እስከ ገጠር፣ ከሀገር ውስጥ ከውጭ ሀገር፣ ከውጭ ሀገር ወደ ሀገር ውስጥ ሰዎች እንዲገናኙ ሀሳብ ነው እንዲቀያየሩ ለእውቀትና ለማህበራዊ ልማት የሚሆኑ ሀሳቦችን እንዲያጋሩ ሰዎች ደግሞ ካሉበት ቦታ ሆነ ለቤተሰቦቻቸው፣ ለህብረተሰባቸው አንድ ጠቃሚ ነገር አለን የሚሉትን ኮንትሪቢዩት ማድረግ እንዲችሉ ያመቻቸነው ነው፣ ምህዳር ነው። እንግዲህ ፕሮግራማችን ዲጂታል ነው፣ ከዛ ደግሞ አውንታዊ ነው፣ እንዲሁም ደግሞ አሳታፊ ነው። በተለይ በቴሌግራም ገጻችሁ ከ35 ሺህ በላይ ተከታዮች እንዳሏችሁ ተመልክቻለሁ። በእስካሁኑ ቆይታችሁ ወጣቶችን በተመለከተ ምን አይነት ስራዎችን በመስራት ላይ ትገኛላችሁ? በሙያ ስልጠና ሊሆን ይችላል፣ በማንቂያ አዋጆች ወይም ካምፔኖች ሊሆን ይችላል። ከዛ ጋር በተገናኘ ከሰራችኋቸው መካከል ጥቂቶቹን ለአድማጮች ብታጋሩልን። እሺ፣ አንደኛው የሰራ ነው ሆፕ ኢትዮጵያ የተሰኘ ተስፋ ኢትዮጵያ እንግዲህ በሀገራችን ውስጥ ግጭት በተጀመረ ጊዜ ግጭቱ ሰዎችም ተስፋ እንዲቆርጡ በሀገራቸው ላይ ተስፋ እንዳይኖራቸው፣ በራሳቸውም ተስፋ እንዲቆርጡ የሚያደርጉ ጉዳዮች ነበሩ። ሰው ከወጣቶች ወይም ደግሞ ህብረተሰባችን ክፍል ተስፋ ያለው ቢሆን ባለራይ ውጤታማ ጤናማ ሰላማዊ እና አብሮነትን የተላበሰው ወጣት በሚል ተስፋ ያለው ኔሽን በሚል ስራዎችን ሰርተናል። ለሰላምና ለአብሮነት፣ ለበጎ ህብረተሰባዊ ልማት የሆኑ እንቅስቃሴዎችን በዛ ስስር መረብ ላይ ለብዙ ጊዜ ሰርተናል። ከዛ ቀጥሎ ኮንሰርንድ ጀነሬሽን ወይም ተቆርቋሪ ዜጋ የተሰኘ ካምፔን ሰርተናል። ወጣቶች አገር ከመውደድ በፊት የሚቀድመው ራስን መውደድ ነው። ብዙ ጊዜ ከራሴ በላይ ለሀገሬ፣ ከራሴ በላይ ለብሔሬ፣ ከራሴ በላይ ለሃይማኖቴ፣ ከራሴ በላይ ቅድሚያ የምላቸው ነገሮች ጥፋት እያመጡብን ነው። ሰዎች ወደ ራሳቸው ማንነት መመለስ አለባቸው። ራሳቸውን መረዳት አለባቸው። ውጣቸው ያለውን መክሊት፣ ውጣቸው ያለውን አቅም አንደርስታንድ ማድረግ አለባቸው። ራሳቸውን በወጉ ካወቁ እና ራሳቸውን ካበቁ በኋላ ለራሳቸው ሪ ተቆርቋሪ ከሆኑ በኋላ ለሀገራቸው፣ ለቤተሰባቸው፣ ለህብረተሰባቸው መቆርቆር ይችላሉ። ስለዚህ ተቆርቋሪ ዜጋ ማፍራት አለብን። አንደኛው ሀገራችን ላይ ችግር እየፈጠረም ያለው ወይም ደግሞ ችግሩ እንዲባባስ ያደረገ ያለው ለራሱ ኮንሰርን ያልሆነ ግን ደግሞ ከራሱ በላይ አለኝ ለሚለው ነገር ተቆርቋሪ የሆነ ሰው እየበዛ ስለሆነ ነው። ስለዚህ ይህን ካምፔን ለሁለት ወር ደርሰናል። በዚህ ካምፔን ላይ ለስልሳ ያን ስልሳ ስልጠናዎችን በስልሳ የተማሩ እና የበቁ በዓለም አቀፍ ደረጃ የሚገኙ ኢትዮጵያዊ አስተማሪዎችን፣ ፕሮፌሰሮችን ኢንቫይት በማድረግ ትሬኒንጎችን ኦፈር አድርገናል። በዚህ ኮንሰርን ጀኔሬሽን ካምፔን ላይ ማለት ነው። እንግዲህ እነዚህን መሰል መድረኮች እንዲስፋፉ፣ እናንተን የመሰሉ ወጣቶች የሚጀምሯቸው መረቦች የበለጠ እንዲጠናከሩ ምን መደረግ አለበት ብለህ ታስባለህ? ለወጣቶች ያለውስ ፋይዳ ምንድን ነው? እንግዲህ አሁን ባለንበት ሁኔታ አለማችን የዲጂታል መሬት ላይ ናት የምትገኘው። ይሄ ዲጂታል መሬት ደግሞ የሚስፋፋው የተንቆተኩተው የሚያድገው በአውንታዊነት ታይነት፣ ሀሳብ እና ጽንሰ ሀሳቦች ላይ የተገመደ ሀሳቦችን በማቅረብ የተሻለ ምህዳርን ማመቻቸት እንችላለን እና ሰዎች መንግስት እንዲሆን ኤንጂኦዎች እንዲሆኑ ሰው ላይ የሚሰሩ ተቋማቶች በማህበራዊ ሚዲያ መሬቱ ላይ አውንታዊነት የተመረኮዘ ለአእምሮ ልማት የሚጠቀም ለህብረተሰብ ልማት የሚጠቀም ለአብሮነት የሚጠቀም ለእድገት የሚጠቅሙ ሜሴጆችን በማቅረብ የኤሌክትሪክ ላይ ከፍ ስራዎችን መስራት አለባቸው ብዬ ንስ ያደርጋለሁ። እንዲሁም ደግሞ ወጣቶች ይህን የማህበራዊ ሚዲያ ኦፖርኒቲ በመጠቀም ጠቃሚ መልእክቶችና ይታዎችን በመጋራት እርስ በርስ አውንታዊ የሆኑ ትስስሮችን በመፍጠር እራሳቸውንም ሌሎችን መጥቀም አለባቸው ብዬ አስባለሁ። እንደነዚህ ያሉ ትስስር መረቦች በአውንታዊነት ሆን ብሎ ተዘጋጅተው ምህዳሩ ላይ ጠቃሚ ነገሮችን በማሰራጨት የሚሰሩ ተቋማቶች ለወጣቱ አውንታዊ ፋይዳ አላቸው ብዬ አስባለሁ። ያም ምንድን ነው ወጣቱን የሚጠቅም የሚያሳድገው አድገው የሚያንጸው መልእክቶች ያቀርቡለታል፣ ያስታሰቡታል። ይሄ ከስራ ፈጠራ ሊሆን ይችላል፣ ከህብረተሰብ ልማት ትምህርቶች ሊሆን ይችላል፣ ከስኮላርሽፕ አንጻር ሊሆን ይችላል፣ ዲጂታል ፍሬንድሽፖችን ከመስጠት ሊሆን ይችላል፣ የተለያዩ ስልጠናዎችን በነጻ ከማግኘት አንጻር ሊሆን ይችላል። ይሄ በጣም ለወጣቱ በዚህ ሰዓት ጠቃሚ እና አስፈላጊ ነው። የቴጄ ልማር፣ የቴጄ ልስራ፣ የቴጄ ኮንትሪቢውት ላድርግ የሚለው ወጣት በዲጂታል ቮለንትሪዝም አንደኛው ካምፔናችን የነበረውም ዲጂታል ቮለንትሪዝም ነው በዲጂታል ቮለንተሪዝም አንጻር ካለበት ቦታ ሆኖ ወንድምና የቱ በኮችንግ በሜንተርሽፕ በትሬኒንግ በበጎ ፈቃድ ሰርቭ ማድረግ ይችላል። እሱም ሰርቭድ መሆን ይችላል ማለት ነው። ስለዚህ ለወጣቱ እንደዚህ አይነት ትስስር መረቦች ሰዋዊነትን ዲጂታል አይዲዮሎጂን ከማስፋት አንጻር በጎነትን ከማስረት አንጻር ሰፊ ኦፖርቹኒቲ ነው። እዚህ ጠነክር ይሻላል ብዬ አድቫይዝ አረጋለሁ። ከመለያየታችን በፊት እንግዲህ በአንድ አመት ጉዟችሁ ውስጥ የተለያዩ መረጃዎችን የተለያዩ ስልጠናዎችን እንዲሁም ደግሞ በርከት ያሉ የወጣቶች ትስስሮችን ፈጥራችኋል። ይህም በምታደርጉበት ጊዜ የገጠማችሁ ዋነኛ ተግዳሮት ምን ነበረ የሚለውንም ጠቀስ ስናደርግ አዎ እንግዲህ ይሄ ነው የሚባል ተግዳሮት ብዙ አላጋጠመንም። አንደኛው እንግዲህ ተግዳሮት የኢንተርኔት ወጣቶቹ እንግዲህ ዲጂታል ኮሚዩኒቲ ስናገኝ የተወሰነው የቤተሰባችን ክፍል የኢንተርኔት ኦፖርቱኒቲ ላይኖር ይችላል፣ ያንን መድረስ አልቻለም። ይሄንንም ደግሞ ለማካተት እኛ ያሰለጠናቸው ወጣቶች ኢትዮጵያ ውስጥ ይሄ ኮንሰርን ጀነሬሽን ብዬ የጠቀስኩልህ ካምፔን በ ኢትዮጵያ ውስጥ አስራ አምስት ሚሊዮን ወጣቶችን ኦንላይን ለመድረስ አምስት ሚሊዮን ወጣቶችን መሬት ላይ ለመድረስ እንዲሁም በሁለት መቶ ሀምሳ ከተሞች ላይ ይሄንን ስራ ለመስራት አንድ ሺህ በላይ አምባሳደሮችን ሬክሬት አድርጓል። ይህም በምናደርግበት ጊዜ የነበረው ቻሌንጅ እንግዲህ የኢንተርኔት አቅራቦ ቻሌንጅ ስለነበረ እዚህ የሚሰጡትን ትምህርቶች እና ስልጠናዎችን በሳምንት አንድ ጊዜ ሄዶ ደግሞ ለአካባቢው ኅብረተሰብ የሚያሰለጥኑ አምባሳደሮች ነው ሬኩሬት አድርገናል። ይሄ ሁሉ ከላይ ሚኒሽ የሚያረኩል ሰርቪስ በበጎ ፈቃድ የተሰራ ነው። በእርግጥ ሳፖርተሮች በጎናችን አብረው የሚሰሩ ተቋማቶች አሉ። የኢንተርኔት አለመኖር አንዳንድ ቦታ ላይ ይሄንን ክፍተት፣ ሌላኛው ተግዳሮት የፋይናንስ ተግዳሮት ነው። ለእንደዚህ አይነት ስራዎች የተዘጋጁ ተቋማቶችና የመንግስት አካላትም እንዲሁም ደግሞ የጊዞ ተቋማቶች ላይኖሩ ይችላሉ፣ እኛ በጀመርበት ጊዜ። አሁን ግን እየነቁም እያወቁም የዲጂታል ኮሚዩኒቲ ከሬጅ ላይ እንዳለን አንደርስታንድ አድርገው በስፋት ከኛ ጋር እየሰሩ ነው የሚገኙት። እኛም በጥንካሬ ስራችንን እየሰራ ነው የሚገኙት። ይነህ ታምራት፣ የኢትዮጵያ ወጣቶች ትስስር መረብን አስመልክተህ ለሰጠህን መረጃ፣ ላካፈልከን ከን ሀሳብ ሁሉ በእጅጉ አመስጋኝ ነን። በሌሎች ጉዳዮችም እንነጋግራለን። ለአሁኑ በጣም አመሰግናለሁ። ሆነም ከልብ አመሰግናቸዋለሁ። ጋቢና ቪኦኤ ነው በመከታተል ላይ የምትገኙት። ከአሜሪካ ድምፅ አድማጮቻችን፣ እንዲሁም ተመልካቾቻችን፣ ቀጣዮቹን ጥቂት ደቂቃዎች ደግሞ በሙዚቃ ዘና ብለን እንመለሳለን። ሰሉት የነበረው ደግሞ ጋቢና ቪኦኤ አብራችሁን ስላመሻችሁ በጣም እናመሰግናለን። በመስተንግዶ ሀብታሙ ሰዩም፣ በድምፅና በምስል ምህንድስና ደግሞ ኤልያስ አስማረ ነበር። እስካሁን ድረስ አብረናችሁ ነበር ነው። የነገ ሰው ይበለን። መልካም ምሽት ላችሁ።